ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ህዳር ሶስት ላይ ነው ይከናወናል ብለን የምንገምተው 2012 ማለት ነው። ይሄ እንግዲህ ድምፅ የሚሰጥበት ቀን ነው። ከዛ ቀድሞ የሚሰሩ ብዙ የተለያዩ ስራዎች አሉ። ወይዘሪት ሶሊያና ሽመልስ የምርጫ ቦርድ የሕዝብ ግንኙነት አማካሪ ናቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። በትግራይ ልዩ ኃይል ፖሊስ ታስረን አምዶም ተደብድቧል። ዛቻና ማስፈራሪያ ተደርሶብናል። ለተወሰኑ ሰዓታትም ታስረን ፈተውናል። የጸጥታ አካላቱም በቀረበላቸው ጥቆማ መሰረት ምን አይነት እንቅስቃሴ እያደረጉ እንደነበረ ለማጣራት ለተወሰኑ ጊዜ ማቆያ ሄደው ነበረ። ከዛ በኋላ ደግሞ በሰዓቱ ወደ ወደቤታቸው ተለቀዋል። የቀደሙት የተቃዋሚው አረና ትግራይ ሊቀመንበር አቶ አብርሃ ደስታ ሲሆኑ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ የትግራይ ክልል ጸጥታና አስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ አፍታይ መለስ ናቸው። በመጽሔት ክፍለ ጊዜ ዝርዝሩን ይዘናል፣ ጠብቋቸው። በደቡብ ሱዳን ለግል የደህንነት ጥበቃ ኩባንያ የሚሰሩ ሀያ የውጭ ይህ ሀገር ዜጎች ሀገሪቱን ለቀው እንዲወጡ መንግስት ጠይቋል፣ የሚለው አንዱ የምሽቱ ርዕሰ ወሬያችን ነው። አገሮች አስደንጋጭ ደረጃ ላይ የደረሰው የኩፍኝ ወረርሽኝ መዛመትን ለማስቆም አፋጣኝ እርምጃ መውሰድ አለባቸው ሲል ያለም የጤና ድርጅት አስጠንቅቋል። ሌሎችም ዜናዎች አሉ። ጤና ስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ነሐሴ 23 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅት ታየነን ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭ ድርጅት መሐንዲሱ ቮይቴክ ዞርኛክ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን ያለም ዜና። በደቡብ ሱዳን ኢንሳይት ሴኪሪቲ ለሚባል የግል ደህንነት ጥበቃ ኩባንያ የሚሰሩ ሀያ የውጭ አገር ዜጎች ሀገሪቱን ለቀው እንዲወጡ የአገሪቱ መንግስት ትእዛዝ መስጠቱ ተገለጸ። የዋና ከተማዋ የጁባ ምክትል ከንቲባ ቲክቲክ ማያርዲት ኩባንያው የሰራተኞችን የስለላ ሰራተኞች ስለላ ስራ ይሰራሉ፣ ዜጎቻችንን ይበዘብዛሉ ሲሉ ወንጅለዋል። አንድ የኩባንያው ጠበቃ ግን ሰራተኞቻችን ከሀገር ይውጡ የሚል ትእዛዝ የያዘ ደብዳቤ አልደረሰንም ብለዋል። ኩባንያው የመንግስት ክፍያዎችንና ለሰራተኞችም ጥቅማ ጥቅሞችና ጡረታ እንዲከፈል በተደጋጋሚ ተጠይቆ አላከናወነም ብለዋል። በዚህም የተነሳ የሀገር አስተዳደር ሚኒስቴር አራት የብሪታንያና አስራ ስድስት የኬንያ ዜጎች ከሀገር እንዲባረሩ ትዕዛዝ መስጠቱን ነው ምክትል ከንቲባው የገለጡት። አገሮች አስደንጋጭ ደረጃ ላይ የደረሰውን የኩፍኝ ወረርሽኝ መዛመት ለማስቆም አፋጣኝ እርምጃ ካልወሰዱ እጅግ የበረታ ፈተና ይጠብቃቸዋል ሲል የዓለም የጤና ድርጅት አስጠነቀቀ። ሊሳ ሽላይን የድርጅቱ ዋና መስሪያ ቤት ከሚገኝበት ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር ትዝታ በላቸው ታቀርባለች። በያዝነው የአውሮፓውያኑ 2019 የመጀመሪያ ስምንት ወራት ብቻ ቁጥራቸው ከ365000 በላይ የበሽታው ተጋላጮች መዘገባቸው አፋጣኝ እርምጃ ካልተወሰደ ሁኔታው ከዚህም የከፋ ሊሆን እንደሚችል ያመለክታል ሲል ነው የዓለም ጤና ድርጅት ያስጠነቀቀው። ከፍተኛ መዛመት ከተዘገበበት እንደ አውሮፓውያኑ አቆጣጠር 2006 ዓ ም ወዲህ እጅግ ግዙፍ መሆኑ የተነገረለት ይህ ከፍተኛ አሃዝ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከሦስት እጥፍ በላይ መሆኑንም የዓለም ጤና ድርጅት አመልክቷል። ከዩናይትድ ስቴትስ በስተቀር በዓለም ዙሪያ በሁሉም አካባቢዎች ስርጭቱ እየጨመረ መሆኑንም መግለጫው ጠቁሟል። ኬት ኦብራይን የድርጅቱ የበሽታዎች መከላከያ ክትባትና የሥነ ሕይወት ምርምር ሥራዎች መምሪያ ዳይሬክተር ናቸው። ዓለም እንደ አውሮፓውያን አቆጣጠር በ2020 ዓ ም አደገኛውን ነገር ግን ሊከላከሉት የሚቻል ወረርሽኝ ጨርሶ ለማጥፋት የተያዘ እቅድ ለማሳካት ወደማይቻልበት አዝማሚያ እየገሰገሰ ነው ይላሉ። ይልቁንም አሉ ዲሬክተሯ፣ ይልቁንም ወደኋላ መንሸራተት ነው የተያዘው ያ አብሶሉት የኩፍኝን መዛመት ለመግታት የተያዘውን ጥረት አስመልክቶ ያለ ጥርጥር ወደኋላ መንሸራተትን የያዝ ነው። ያ ደግሞ በተለይም ለህፃናት ጤናና ደህንነት እጅግ አሳሳቢ አደጋ ደቃኝ ነው። ቀደም ብዬ እንደጠቆምኩት በታዳጊ ወጣቶችና በአዋቂዎች ጤና ላይም ተመሳሳይ አደጋ ደቃኝነቱ እሙን ነው። ይህም የክትባት ስርዓታችንን ይዞታና አሰራር አስመልክቶ በአንዳንድ አሰራሮች እየተዘናጋን መሆናችንን የሚጠቁም ነው። ህጻናት በበሽታው እንዳያዙ የሚያግዙትን የመከላከያ ክትባቶች በተለያዩ ምክንያቶች እየወሰዱ አይደሉም። ሃይማኖታዊና ልማዳዊ እምነቶችን ጨምሮ አንዳንዶች በክትባቶች ጠቀሜታ ላይ ያላቸው ጥርጣሬ፣ ግዴለሽነት፣ ብሎም የክትባቶችን ደህንነት አስመልክቶ የሚሰራጩ የተሳሳቱ መረጃዎች ለታየው መንሸራተት ከፍተኛ አስተዋጽኦ ከሚያደርጉ ምክንያቶች መካከል ናቸው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የቀድሞ የዩናይት ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ጄምስ ኮሚ በፕሬዚዳንት ዶናልድ ትራምፕ ከስራ እንደተባረሩ ተባረሩ ከፕሬዚዳንቱ ጋር የተነጋገሩባቸውን ሚስጥራዊ ማስታወሻዎች ለመገናኛ ብዙሀን በመስጠታቸው የሚኒስቴር መስሪያ ቤቱን ፖሊሲዎችና የስራ ቅጥር ስምምነታቸውን ጥሰዋል ሲል የፍትህ ሚኒስቴር ዋና ተቆጣጣሪ ከድምዳሜ ላይ መድረሱ ተገለጠ። ይህ የተገለጸው ለረዥም ጊዜ ሲጠበቅ ቆይቶ ዛሬ ይፋ በተደረገው ሪፖርት ነው። ኮሚ ፕሬዚዳንቱ የአስተዳደር ዘመናቸውን በጀመሩባቸው የመጀመሪያዎቹ አራት ወራት ውስጥ ሁለቱ ብቻቸውን ስላደረጓቸው ውይይቶች ከጻፏቸው ሰባት ማስታወሻዎች ይፋ ባደረጉት በአንደኛው ፕሬዚዳንቱ በዋይት ሀውስ ጽህፈት ቤታቸው ሲያነጋግሯቸው በቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ የተጀመረውን ምርመራ እንዲያቆሙ እንዴት እንደጠየቋቸውም ዘርዝረዋል። ፕሬዚዳንቱ አላደረግኩም ሲሉ ነው ያስተባብሉት። በኋላም የቀድሞ አቃቤ ህግ ሮበርት ሞለር ፕሬዚዳንቱ ፍትህ የማስተጓጎል ተግባር ፈጽመው እንደሆን ባደረጉት ምርመራ ጉዳዩ የምርመራው አንዱ አካል እንደነበርም ይታወሳል። የፍትህ ሚኒስትር ዋና ተቆጣጣሪ ማይክል ሆርዊትስ ሚኒስትሩ የሚስተር ኮሚ አድራጎት ላይ የአቃቤ ህግ ውሳኔውን እንዲሰጥ የምርመራ ውጤታቸውን አቅርበዋል። ይሁን እንጂ ሚኒስትሩ ኮሚን ሆን ብለው የፌዴራል ህግ በመተላለፍ ሚስጢራዊ መረጃ አውጥተዋል ብሎ ለመደምደም የሚያበቃ መረጃ አላገኘበትም በማለት ክስ ላለመመስረትም መወሰናቸው ይፋ ተደርጓል። በሚቀጥለው እንደ አውሮፓውያን አቆጣጠር በ2020 በሚካሄደው የዩናይትድ ስቴትስ ምርጫ ከዲሞክራቲክ ፓርቲው ከፕሬዚደንት ዶናልድ ትራምፕ ጋር የሚፎካከረውን እጩ የሚመረጥበት ውድድር በጥቂቱም ቢሆን ግልጽ እየሆነ መምጣቱ እየተሰማ ነው። በአንድ ወቅት በየቀኑ እጩ ተፎካካሪ የሚጨመርበት ይመስል የነበረውና ከሀያ በላይ እጩዎች የተሰለፉበት መድረክ አሁን ቀነስ ማለት ጀምሯል። ዝቅተኛ የሕዝብ ድጋፍ አሀዝ ያሰባሰቡት ሴኔተር ክሪስቲን ጂሊብራንድ ከውድድሩ መውጣታቸውን ትናንትና አስታውቀዋል። ሴኔተሯ በአውሮፓውያን መስከረም ሁለት በሚካሄደው ክርክር ለመሳተፍ ብቁ ካልሆኑት እጩዎች መካከል አንዷ ነበሩ። ዲሞክራቲክ ፓርቲው በክርክሮች ለመካፈል ብቁ የሆኑ እጩዎችን የሚለይበት ደንብ አውጥቷል። በእጩዎች መብዛት የተነሳ የመጀመሪያዎቹ ሁለት ክርክሮች በአስር በአስር እጩዎች ተከፍሎ በሁለት ምሽቶች መካሄዱ የሚታወስ ነው። ከሴኔተር ጂሊብራንድ ሌላ ሴኔተር ማይክል በኔት፣ የሞንታናው አገረ ገዢ ስቲቭ ቢውላክ እና የተወካዮች ምክር ቤት አባሏ ተልሲ ጋባርድ እንዲሁም ቢሊዮነሩ ቶም ስቴየር ደግሞም ራስን በራስ ስለ መርዳት የሚያስተምሩት ሜሪያን ዊሊያምሰን የሚፈለገውን በአራት የሕዝብ ድጋፍ ግምገማ ሁለት ከመቶ ነጥብ ማምጣትና ከ13ሺ ሰው የአስራ ሶስት ሺህ ሰው መዋጮ ማሰባሰብ አልቻሉም። ከውድድሩ ግን እንወጣለን አላሉ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን እስከሚቀጥለው ጥቅምት አጋማሽ ድረስ እንዲዘጋ ወይም እንዲታገድ በወሰዱት እርምጃ ምክንያት ዛሬም ነቀፋው ተቀጣጥሎባቸዋል። ብሪታንያ ከአውሮፓ ኅብረት የምትወጣበት የጊዜ ሰሌዳ በሳምንታት ብቻ የተቆጠረ ጊዜ በቀረበት በአሁኑ ወቅት ጠቅላይ ሚኒስትሩ ትናንት የወሰዱት እርምጃ ፈጥኖ ነው ቀዋሜ ያስከተለው። የብሪታንያ ምክር ቤት አባላት ጠቅላይ ሚኒስትሩ ብሪታንያ ከህብረቱ እንደ አውሮፓውያን አቆጣጠር ጥቅምት 31 ቀን እንድትወጣ ማቀዳቸው ስርዓት በሌለው መንገድ እንዳትወጣ ለመከላከል በቂ ጊዜ እንዳይኖረን አድርገዋል በማለት ቁጣ አሰምተዋል። የጠቅላይ ሚኒስትሩ እርምጃ በለንደን ምክር ቤቱ ደጃፍ፣ እንዲሁም በሌሎች ከተሞች የተቃውሞ ሰልፎችን ቀስቅሷል። በኢንተርኔት የተጀመረ የቅዋሜ አቤቱታም ከአንድ ሚሊዮን የሚበልጥ ህዝብ ፊርማ አሰባስቧል። በራሳቸው በጠቅላይ ሚኒስትሩ ወግ አጥባቂ ፓርቲ ውስጥም ጉዳዩ ጭቅጭቅ እንዳስነሳ ነው የሚሰማው። መንግስቱ የወሰደው እርምጃ በሀገሪቱ ዴሞክራሲ ላይ አደጋ ጋርጧል ሲሉ ተቺዎች ነቅፈዋል። የመምሪያው ምክር ቤት መሪው ጄኮብ ሪስሞግ በበኩላቸው የጠቅላይ ሚኒስትሩን እርምጃ በመደገፍ የተናገሩ ሲሆን፣ የሚቃወሙት ከአህጉራዊው ህብረት በመውጣት የምናገኘውን ጥቅም የማይፈልጉ ናቸው ሲሉ ተችተዋል። በፍርድ ቤት እንሟገታለን ያሉም አሉ። የስኮትላንድ ፍርድ ቤት የፓርላማውን መታገድ ህገወጥ እርምጃ ብሎ ብይን እንዲሰጥ የምክር ቤት አባላት እየጠየቁ ናቸው። የአውሮፓ ህብረት የውጭ ጉዳይና የመከላከያ ሚኒስትሮች ዛሬ ሄልሲንኪ ላይ ባደረጉት ስብሰባ ደግሞ ብሪታንያ ስርዓት ባለው መንገድ ከህብረቱ መውጣትን አማራጭ እንድትከተል አሳስበዋል። የፓርላማው መታገድ በተተራመሰ ሁኔታ መውጣትን ሊያስከትል እንደሚችል ያስጠነቀቁ ሚኒስትሮች አሉ። አድማጮች ለሰዓቱ ያለን ዜና በዚሁ ተጠናቀቀ። ክቡራት ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅታየነን። በዓለም ዜና የጀመረው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅብሻ እናስቀድም። ሁል ጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ ይችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው አላማ ትልቁ ሆኖ ስላየ ነው ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል። በቅርቡ ነው ወደ አዲስ አበባ ተጉዘው በመጠነ ሰፊ የሙያ መስኮች የሥልጠና አገልግሎት ሰጥተው የተመለሱት በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማኅበር አባላት ውስጥ አንዱ ናቸው። ተስፋ ይባላል ድርጅታቸው። አቶ ሳምሶን ደምሴን ነው የሰማችሁት። በሁለተኛው አጋማሽ ቀዳሚ ዝግጅት ይመለሳሉ ከዶክተር ያዕቆብ አስታጥቄ ጋር ወደ ተጀመረ ውይይት አሁን ቀዳሚውን የምሽቱን አብይ ርዕስ የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ዞን የክልልነት ጥያቄ ለመመለስ ሕዝቡ በመጪው ዓመት ህዳር ወር መጀመሪያ ላይ ድምፁን በመስጠት እንዲወስን አስታወቀ። ለዚህ ለዚህ ስራ ከሰባ ሚሊዮን ብር በላይ የክልሉ አስተዳደር እንደሚያዘጋጅም ይጠበቃል። መለስካቸው አምሃ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባሰራቸው መግለጫ እንዳስታወቀው ባለፉት ጥቂት ወራት ቦርዱ የአመራር አባላቱን ካሟለበት ጊዜ ጀምሮ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ምክር ቤት በደብዳቤ ያቀረበለትን ጥያቄ መልስ ለመስጠት ሲሰራ መቆየቱን ያስታውሳል። የክልሉ ምክር ቤት የሲዳማ ዞን ክልል እንዲሆን የቀረበውን ጥያቄ በውሳኔ ሕዝብ ምላሽ ሲሰጠው ዘንድ ያደረገውን ዝግጅት አጠናቅቆ ወደፊትም ሊያደርጋቸው ያቀዳቸውን ተግባራት በመዘርዘር የውሳኔ ህዝብ ድምፅ የሚሰጥበትን ቀን መለየቱን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሸመልስ ለቪኦኤ ገልጸዋል። ህዳር ሶስት ላይ ነው ይከናወናል ብለን የምንገምተው 2012 ማለት ነው። ይሄ እንግዲህ ድምፅ የሚሰጥበት ቀን ነው። ከዛ ቀድሞ የሚሰሩ ብዙ የተለያዩ ስራዎች አሉ። ምርጫ አስፈጻሚዎችን መመልመል፣ ድምፅ መስጫ ጣቢያዎችን ማደራጀት የተመለመዱ ምርጫ አስፈጻሚዎችን ስልጠና መስጠት፣ እንዲሁም ደግሞ ግዥዎችን፣ የተለያዩ ዝግጅቶችን ማድረግ ከዛ ፊት ባሉት ወራት የሚከናወኑ ናቸው። ይህን እንግዲህ ከሚቀጥለው አመት፣ ከአዲሱ አመት መስከረም ጀምሮ እናደርገዋለን ብለን የምናስበው ነገር ነው። ግን ከዛ ውጭ ያሉትን የቴክኒክ ጉዳዮችን መመሪያዎችን ማዘጋጀትን፣ ምርጫ አስፈጻሚዎች በምን መመሪያ መሰረት ነው የሚያስፈጽሙት፣ እንዲሁም ደግሞ ድምጽ መስጫ ወረቀቶች ላይ መደረግ ያለበት ዝግጅት ምድረው የሚለው የመሳሰሉትን ጉዳዮች በውስጥ በኩል የሚከናወኑ ስለሆኑ እስከ መስከረም ደስ ባለው ይሆናሉ። ከመስከረም በኋላ ደግሞ በጀቱን ካገኘም በኋላ ቀጥሎ የሚደረጉ ጉዳዮች እንግዲህ በተግባር የምርጫ መስጫ ቦታዎቹ ላይ በመገኘት እነሱን ማደራጀት ና ከዛ ምርጫ አስፈጻሚዎቹን መመልመልም ስልጠና መስጠት እንዲሁም ደግሞ ከዛ በኋላ ምርጫው የዕለት እንዲከናወን ማድረግ ነው ማለት ነው። የሚቀሩ ተግባራት የውሳኔ ህዝብ ድምፅ አሰጣጡን ለማስፈጸም የሚያስፈልገውን ገንዘብና ምንጩንም የኮሚኒኬሽን አማካሪዋ የሚከተለውን ብለዋል። በጀቱን አዘጋጅተን ህዝበ ውሳኔው እንዲፈጸም ለጥያቄ ላቀረበው ለደቡብ ብሔር ብሔረሰቦች ና ህዝቦች ክልል ምክር ቤት በዛሬው ዕለት አቅርበናል። እንግዲህ ወደ ሰባ ሚሊዮን አካባቢ የሚጠጋ ነው። ሰባ ሚሊዮን ስድስት መቶ ሺህ አካባቢ ብር ነው ይፈጃል የሚል ግምት ያለው ከዝርዝሩ ጋር ምን ለምን ተግባራት እንደሚውል በዛሬው ዕለት አሳውቀናል። ምክር ቤቱ ምክር ቤቱ ደግሞ ያው የሚቀጥለው አመት ላይ እሱን በጀት ይገባልናል ብለን ነው የምናስበው። መስከረም ላይ በጀቱ እንደደረሰን ከዛ ወደ ማስፈጸሙ ስራ እንሄዳለን ማለት ነው። ቦርዱና የክልል ምክር ቤቱ ይህን ውሳኔ ህዝብ ለማስፈጸም ህግን መሰረት ያደረገ የራሳቸው ድርሻ እንዳላቸው አቸው የተቆሙት ወይዘሪት ሶሊያና በክልሉ ምክር ቤት ሊፈጸሙ የሚጠበቁትን ዋናውና ተግባራትም አብራርተዋል። የውሳኔ ህዝቡ ውጤት የሲዳማን ዞን ክልላዊ መንግስት ማቋቋም የሚያረጋግጥ ቢሆን በዋሳ ከተማ አስተዳደር ሁለቱ አካላት ማለትም የሲዳማ ክልልና ዛሬ ባለው ክልል መካከል የሚኖረውን ግንኙነት በተመለከተ እንዲሁም በሲዳማ ዞን የሚኖሩ የሌሎች ብሔር ብሔረሰቦች መብት ሕጋዊ ጥበቃን አስመልክቶና ሌሎች የክልሉ ምክር ቤት ሊያከናውናቸው የሚገባቸው ተግባራት በምን ደረጃ ላይ እንዳሉም አስረድተዋል። እንግዲህ ከክልሉ ምክር ቤት አንደኛው የመጣው ምላሽ ጊዜ ስለሚወስድ እሱን ለማዘጋጀት ተጨማሪ ጊዜ ይሰጠን የሚል ነበረ። ምክንያቱም ክልሉ አሁን ደግሞ በኮማንድ ፖስት ስርም ነው የሚተዳደረው ባለፈው ሐምሌ ከነበረው የጸጥታ ችግር ጋር በተያያዘ። ስለዚህ ክልሉ ምክር ቤት ያለው በኮማንድ ፖስት ስር ከመተዳደሩ አንጻር የተጠየቁትም ጥያቄዎች ደግሞ የተወሰኑት ጊዜ የሚወስዱ የሕግ ማዕቀፍ ማዘጋጀት፣ አስተዳደራዊ ማዕቀፍ ማዘጋጀት ጊዜ ስለሚወስድ ተጨማሪ ጊዜ ይሰጠኝ ብሎ ነበር። እንግዲህ አንድ ሁለት ጊዜ እንደዚህ አይነት ውይይቶች ተደርገዋል ከክልሉ ጋር በደብዳቤ የመጨረሻው ግን የተሰጠው ከክልሉ በነሐሴ 16 የመጣው ማረጋገጫ ምንድን ነው የክልሉ ምክር ቤት እነዚህን ሕጎችን አስተዳደራዊ ማዕቀፎች እንደሚያወጣ እና ያንን ለማውጣትም ደግሞ ዝግጁነት እንዳለው ነገር ግን ከህዝብ ወሳኔው ቀን በፊት እሱን እንደሚያደርስ እና ስለዚህ ቦርዱ በዛው መጠን ዝግጅቱን በዛው ጎን ለጎን እንዲያካሄድ እስከዛን ጊዜ ድረስ ደግሞ እንዲያደርስ እንደሚያደርስ ማረጋገጫ መጥቷል። እንግዲህ ነ ስ ስድስት ክልሉ በጻፈው ደብዳቤ ማለት ነው። ስለዚህ በዛ መሰረት ተታሳቢነት የያዝ ነው እነዚህን ኃላፊነቶች በክልሉ በኩልም በመንግስትን በጸጥታ በኩል የሚሆኑትን እነዚ አካላት ይወጣሉ። በእኛ በኩል ደግሞ መስራት ያለብን ስራ እንሰራለን የሚል ቦርዱ ባዘጋጀው መርሃግብር መሰረት ከዚህ ወር መጨረሻ አንስቶ የባለ ድርሻ አካላትን ማስተባበርና የአፈጻጸም ውይይት የማድረግ ሥራውን ይጀምራል። የቦርዱ መግለጫ አክሎም 8460 ምርጫ አስፈጻሚዎችን እንደሚመላምልና እንደሚያሰለጥን 1692 የድምፅ መስጫ ጣቢያዎችን እንደሚያደራጅ የሕዝበ ውሳኔ መመሪያዎችንና የመሳሰሉትን እንደሚያዘጋጅ ያብራራል። የሲዳማ ዞንን የክልልነት ጥያቄ ተከትሎ ባለፈው ሐምሌ ወር በተፈጠረው ሁከት ያያሌ ሰዎች ሕይወት ማለፉንና ከባድ የንብረት መውደም መድረሱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በትግራይ ክልል ፖለቲካዊ እንቅስቃሴዎቻችን በመንግስታዊ አካላት እየተደናቀፉብን ነው ሲሉ የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች ከሰሱ። ከትናንት በስቲያ በፖሊስ ታስረው መለቀቃቸውን የተናገሩት የአረና ሊቀመንበርና የህዝብ ግንኙነት ኃላፊ ናቸው። የትግራይ ጸጥታና አስተዳደር ቢሮ በበኩሉ የክልሉ የጸጥታ አካላት ሁሉንም በፍትሐዊነት እያገለገልኩ ነው ብሏል። የአርና አመራሮቹ እንቅስቃሴ ያጠራጠራቸው ሰዎች ለጸጥታ አካላት ባደረጉት ጥቆማ ፖሊስ ይዞ ወደ ማረፊያ ቦታ ወስዶ አስፈላጊ ያሏቸውን ጥያቄዎች ጠይቆ ሸኝቷቸዋል ሲሉ የክልሉ የጸጥታና የአስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ አፍታይ መለስ የተናገሩትን አክሎ የመቀሌው ዘጋቢያችን ሞልጌታ አጽብሀ ተከታዩን አድርሶናል። የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች በፖለቲካ እንቅስቃሴያቸው ያጋጥመናል ስላሉት እንቅፋት በዛሬው እለት ጋዜጣዊ መግለጫ ሰጥተዋል። የአረና ሊቀመንበር አቶ አብርሃ ደስታ በትግራይ ክልል የፓርቲያቸው አባላት በሚንቀሳቀሱበት ጊዜ በመንግስት የጸጥታ ኃይሎች እንደሚንገላቱ ገልጸዋል። ከትናንት በስቲያ በመቀለ ከተማ የፓርቲው ሊቀመንበርና ና የህዝብ ግንኙነት ኃላፊው አብረው በእግር መንገድ ላይ ሲሄዱ በጸጥታ ኃይሎች ተይዘው መታሰራቸው ማሳያ ነው ብለዋል። ለምሳሌ እኔ የአረና ፓርቲ ሊቀመንበር ነኝ። አቶ አምዶም ገብረስላሴም የህዝብ ግንኙነት ኃላፊ ነው። ነገር ግን ወክ እያደረግን እያለን በትግራይ ልዩ ኃይል ፖሊስ ታስረን አምዶም ተደብድቧል። ዛቻና ማስፈራሪያ ደርሶብናል። ለተወሰኑ ሰዓታትም ታስረን ፈታውናል። የፖለቲካ እንቅስቃሴያቸው ለማደናቀፍ ተመሳሳይ ተግባር በተደጋጋሚ በፓርቲው አባላት ላይ እንደሚፈጸም አቶ አብርሃ ገልጸዋል። እንዲሁም በሌሎች የኢትዮጵያ አካባቢዎች ታስረው የነበሩት ሲፈቱ፣ በትግራይ ግን የፓርቲው አባላት በመሆናቸው ብቻ የታሰሩት እንዲፈቱ ብንጠይቅም እስካሁን አልተፈቱም ብለዋል። የአረና እስረኞች አሁን እስካሁን ድረስ ታስረው ያሉ ምንም አይነት ወንጀል ሳይሰሩ በፖለቲካ አመለካከታቸው ምክንያት የታሰሩ ናቸው። ከመታሰራቸው በፊትም የምርጫ ተወዳዳሪ ነበሩ። ቀስቀሳ ሲያደርጉ ነው የታሰሩት። ወንጀል ሰርተው ነው የታሰሩ ብለውናል። ወንጀል ሰርተው አይደለም የታሰሩ። መጀመሪያ የፖለቲካ እስረኛ በህወሓት ታሪክ የፖለቲካ እስረኛ ሲታሰር፣ የፖለቲካ እስረኛ ነህ ተብሎ አይደለም የሚታሰረው። ሌላ ወንጀል ነው፣ ወንጀል ሰርተሃል ተብሎ በሐሰተኛ ምስክር በሐሰት ችሎት ነው የሚፈረድበት። ይሄ እናውቃለን። ብዙ ጊዜ በዛ ሂደት ብዙ ሰዎች በ27 ዓመት ብዙ ሰዎች ታስረው መጨረሻ አሁን ኢህአደግ ከአቅሙ በላይ ሲሆን በህዝባዊ ዓመፅ ሲጨነቅ ለመፍታት ተገድዷል። ትግራይ ክልል ግን አሁንም ድረስ አልተፈታም። ምክንያቱም ህወሀት በስልጣን ላይ ስላለ ማለት ነው። የትግራይ ዲሞክራሲያዊ ትብብር ፓርቲ የስራ አስፈጻሚ አባል አቶ ሙሉ ብርሃን ሀይለ በበኩላቸው የፓርቲያቸው አባላት አካላዊ ጥቃትም እየደረሰባቸው፣ እንዲሁም እንዲገለሉ በማድረግ እንዲሸማቀቁና ስጋት እንዲያደርባቸው የተደረገ መሆኑ ይገልጻሉ። እነዚህ ችግሮች እየተፈጠሩ ባሉበት ጊዜ ምርጫ እናደርጋለን ማለት ብቻህን ተወዳድረህ አንደኛ እንደ መውጣት ነው ሲሉ ገልጸውታል። ምርጫ የሚደረግ ከሆነ መድረኩ እኩል ለሁላችን ሊከፈት ይገባል። አባላት ህዝቦቻችን እየተሸማቀቁብን ነው፣ እየተመቱብን ነው፣ እስከ መግደል ሙከራ እየደረሰባቸው ነው። በጣም ጠባብ ነው። ስለዚህ እንደዚህ ተብሎስ ምን አይነት ምርጫ ሊደረግ ነው? ስለዚህ አሁንም ህወሀት ኢህአዴግ ማድረግ ያለበት የራሱ አባሎች ካድሬዎች አሉት፣ እነሱ ህገ መንግስት እንዲያከብሩ ይንገራቸው። መጀመሪያ በህግ ያክብሩ። ህግ የሚከበር እኛ የመደራጀት የመሰብሰብ አላማችን ከህዝብ ጋር ቀርበን ለመ- የመነጋገር እድል ሊሰጠን ይገባል። ካልሆነ ግን እየተሸማቀቅን እንደፈለግን መውጣት መግባት አቅቶን በምን አይነት ምርጫ ሊደረግ ነው? ስለዚህ እኛ ብዙ መዘርዘር አንችልም። ስንንቀሳቀስ ብዙ የመለመልናቸው አባላት አሉ። እነዚህ አባላት ስልክ መደወል እስከ መፍራት ድረስ ደረሱ። ስልክ ደውሎ ለማናገር እኛ ሽብር አይደለም ወይም ሌላ እንትን አለ። እኛ እራሴ የከፈለው ዋጋ ለዲሞክራሲና ለፊትን ዋጋ የከፈለ የትግራይ ህዝብ ተገልለዋል ነው እያልን ያለ ነው እየተጠቃን ያለ ነው እያልን ያለ ነው የትግራይ ሕዝብ በምን ነገር አልተጠቀመም ነው እያለ ያለው። ብዙ ችግር አለ የትግራይ ውስጥ ለክሱ። የትግራይ ክልል ጸጥታና አስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ ሀፍታይ መለስ በሰጡት መልስ የክልሉ ጸጥታ ኃይል የትግራይ ሰላም የሚጠብቅና ሁሉንም በእኩልነት የሚያገለግል ነው ብለዋል። አካላት ሁሉም የክልሉ ነዋሪዎች እና በክልሉ የሚንቀሳቀሱ አካላትን በስራዊ መንገድ ማስተናገድ አለብን ብለው ያምናሉ። በተግባርም እንደዛ ነው የሚሰሩት። የቀረበው ነገር መሰረታዊና አውሸት ነው። አቶ አብርሃና አቶ ዓምዶም ከትናንት በስቲያ የታሰሩበት ምክንያት አቶ ሀፍታይ አብራርቷል። ስለታሰሩ የአረና አባላትም በሰጡት መልስ በክልሉ ወንጀል የሰሩ የማንኛውም ፓርቲ አባል በሕግ ይዳኛሉ ብለዋል። ሕግ በማስከበር ሂደትም ስርዓትን ተከትለን ነው የምንጓዘው ብለዋል። በሌላ ዜና የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች በቀጣይ አንድ ውህድ ፓርቲ ለመሆን እየተዘጋጁ መሆናቸውና በቅርብ ጊዜም ጉባኤ ጠርተው ተግባራዊ እንደሚያደርጉት አሳውቀዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም ቆይታ ለዘገባው እናመሰግናለን። አድማጮች ተከታዩ መጽሔት ርዕስ ወደ ደቡብ ኢትዮጵያ ያሻገረናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከተባበሩት መንግስታት ድርጅት ዩኤንዲፒ ጋር በመተባበር በግጭት አፈታት ዘዴዎች ዙሪያ ከአዋሳ ከተማ ሲዳማ ዞን የሃይማኖት መሪዎች ጋር መክሯል። በሰላም አብሮ በመኖርና የመከባበር ሴቶችን ለማጠናከር በሚከናወኑ ሂደቶች ውስጥ የሃይማኖት ተቋማት የበኩሏቸውን ድርሻ እንዲወጡም ጉባኤ አሳስበዋል። በሲዳማ ዞንና አዋሳ ከተማ በተከሰተው ለበርካቶችም ሞትና ንብረት ውድመት ምክንያት በሆነው ሁከት እጃቸው ያለባቸው ግለሰቦች በሕግ እንዲጠየቁም ተጠይቋል። ይለናል ዮናታን ዘብዲዮስ ከስፍራው ባጠናቀረው ተከታዩ ዘገባ ትናንትናና ዛሬ የኢትዮጵያ ሃይማኖት ተቋማት ጉባኤም ከተባበሩት መንግስታት ድርጅት የልማት ፕሮግራም በምህጻሩ ዩኤንዲፒ ጋርና ከሰባተኛው ቀን አድቬንቲስት ቤተ ክርስቲያን ጋር በመተባበር ከሱዳማ ዞንና ከሀዋሳ ከተማ ከተወጣጡ የሃይማኖት መሪዎች ጋር ለሁለት ቀናት በሀዋሳ ከተማ መክሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ልቀት ጉሃን ቀሲስ ታጋይ ታደለ እንዳሉት ጉባኤው በአገሪቱ ለዘመናት ዘለቀውን ሃይማኖታዊ አስተምሮች ላይ የተመሰረተ በሰላም አብሮ የሚኖርና የመከባበር እሴት በመገንባት የኢትዮጵያ አንድነት ተጠብቆ እንዲኖር ጥረት እያደረገ ነው ማድረግ ረገድም የተገኘ ውጤት ተስፋ ሰጪ ቢሆንም አገሪቱ ያለችበት ሁኔታ ከዚህ በላቀ ሁኔታ መስራት የሚጠይቅ እንደሆነም ተናግሯል። የሰብአዊ ክብርና እኩልነት እንዲሁም እርቀ ሰላም የሁሉም ሃይማኖቶች የጋራ አስተምሮች ናቸው ያሉት ጠቅላይ ጸሐፊው የሃይማኖት መሪዎችም እነዚህን የማሳወቅ ኃላፊነት ሊወጡ ይገባል ነው ያሉትም። በሀገራችን ለዘመናት የዘለቀውን የመከባበርና በሰላም አብሮ የመኖር ወርቃማ እሴቶችን መሰረቱ ሰላማዊነት መከባበርን፣ መደማመጥን፣ አብሮነትን፣ ፍትሐዊነትን ይቅርታንና እርቅን የሚያስተምረን የሃይማኖታችን የአስተምሮ ውጤት እንደሆነም እንረዳለን። እነዚህ መልካም እሴቶች የሰዎች ማኅበራዊ ግንኙነት የሰመረ ከማድረግ ባለፈ በሃይማኖቶችም ከፍ ያለ ዋጋ የሚያሰጡ በመሆናቸው የሃይማኖት መሪዎች፣ ምዕመናንና መላ ሕዝቡ እነዚህን እሴቶች አክብሮ መኖርም ይገባዋል። ኢትዮጵያ አንድነቷን አስከብራ ሉዓላዊነቷን ማስጠብቃ ለዘመናት የኖረች ልዩነታቸውን በጸጋ ተቀብለው የሚኖሩ በአገር ጉዳይ ላይ ያለምንም ልዩነት በጋራ የሚቆሙ ሕዝቦች ባለቤት መሆኗን ጠቅሰው በአሁኑ ወቅት የገጠመን ጫፍ የወጣ ብሔር ተኮር ግጭቶች ከታሪካችንና ከማንነታችን ጋር አብረው የማይሄዱ አሳፋሪ ተግባር በመሆናቸው ልናወግዛቸው ይገባልም ያሉትም በሰበብ አስባቡ በየትኛውም የሃይማኖት ተቋማት ላይ የሚፈጸመው ጥቃት ከጉባኤያችን ተልእኮ ጋር የሚቃረን ስለሆነ ሁላችንም በጋራ ልናወግዘውና ልንከላከለው የሚገባን መሆኑን እያሳሰብ አሁን ያጋጠሙንን ፈተናዎች በአሸናፊነት ለመወጣት ለዘመናት የዘለቀውን ወንድማማችነት አንድነታችንን በማጠናከር ከራስ በላይ ለባልንጀራ ማሰብ፣ እርስ በእርሳችን በመደጋገፍ ልንቆም ይገባል። የሃይማኖት መሪዎች፣ ምእመናን፣ ወላጆች ልጆቻችሁን፣ መምህራን ተማሪዎቻችሁን በአንድነት እንዲቆሙና ይህንን ፈታኝ ጊዜ ቅድሚያ ለሀገርና ለሁሉም ሰዎች ሁለንተናዊ ክብር በተለይም ለቤተ እምነቶች በመስጠት ኢትዮጵያውያን ኢትዮጵያውያን አንድነታችን እንድናጎለብት ተቋማችን የኢትዮጵያ ሃይማኖት ተቋማት ጉባኤ በአጽንኦት ያሳስባል። በአንጻሩ በማህበራዊ ግንኙነታችንም ይሁን በዕለት ዕለት አናኗራችን እነዚህን ሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል። ሰውን በሰውነቱ ብቻ መቀበል ይቀራል። በአንድ ወቅት በተከሰተ አለመግባባት ወይንም ግጭት ምክንያት በረዥም ጊዜ የገነባነውን የጋራ ሴቶች በማጥፋት ብቻ ሳይሆን ማህበራዊ ግንኙነቶችና አኗኗራችን ላይ አሉታዊ ጫናም ያሳድራል። የተለያዩ ማንነት ያላቸው ህዝቦች የሚያነሱትን የመብት ጥያቄ የኢትዮጵያ ሃይማኖት ጉባኤ እንደሚያከብር ገልጸው፣ ነገር ግን መቅረብ ያለባቸው ፍጹም ሰላማዊ በሆነ መንገድ መሆን አለበትም ብሏል። በአዋሳ ከተማና ሲዳማ ዞን በተከሰተው አለመረጋጋት የህይወት መጥፋት፣ ስነ ልቦናዊና አካላዊ ጉዳት እንዲሁም በንብረት ላይ ጉዳት መደርሱ የሚያሳዝን ተግባር እንደሆነ ገልጸው፣ በቅድሚያ ለሀገርና ለሰው ልጆች ሁለንተናዊ ክብር በመስጠት በአንድነት መቆም እንደሚገባም ተናግሯል። በደቡብ ክልል ሰላምና ጸጥታ ቢሮ በምክትል ቢሮ ኃላፊ የማዕረግ የሃይማኖትና የእምነት ጉዳዮች ዘርፍ ኃላፊ አቶ ከበደ ፎኮራ የኢትዮጵያ ሃይማኖት ተቋማት ጉባኤ በክልሉና በአገር ደረጃ ከቅርብ ጊዜያት ወዲህ እየተከሰቱ ያሉትን አለመግባባቶችና ግጭቶችን በዘላቂነት ለመፍታት በሚያስችሉ ጉዳዮች ዙሪያ በርካታ ተግባራትን እያከናወነ መሆኑን ተናግሯል። እሳቸው አሁን ታየላሉት አንጻራዊ ሰላምና መረጋጋትም ጉባኤው ያበረከተው አስተዋጽኦ ቀላል ግምት የሚሰጠው እንዳልሆነ ነው የገለጡት። ይሁን እንጂ በአሁኑ ወቅት ጥቂት ግለሰቦች የህዝቡን አብሮነትና ሰላምን ለማናጋትና እርስ በርስ ለማባላት የተሯሯጡ እንደሚ ና ይህም የከሰሩ ፖለቲከኞች ሴራ መሆኑን ገልጠዋል። የተከሰተውን የዘረኝነትና የጽንፈኝነት የወንጀል ተግባር የፈጸሙና ያስፈጸሙ ግለሰቦች በአጭር ጊዜ ውስጥ ለፍርድ እንደሚቀርቡና በክልሉም የህግ በላይነትን የማስከበር ስራ ተጠናክሮ እንደሚቀጥልም ተናግሯል። በአሁኑ ጊዜ በሀገራችን የተጀመረውን የለውጥ እንቅስቃሴ የህዝባችን ሰላማዊ ህጋዊና ዲሞክራሲያዊ ጥያቄዎችን በብቃት እንዳይመልስና ለውጡን በተዛባ መንገድ በመተርጎም የለውጡ ባልቤት የሆነው ህዝብ ራሱ ለውጡን ጉዞ እንዲያደናቅፍ መሰሪ ቅስቅሳዎችን በህብረተሰቡ መሃል የዘሩ ቢሆንም ዛሬ ህዝባችን ይህንን መሰሪ ተንኮላቸውን በመረዳት እያገለላቸውና እያጋለጣቸው ይገኛል። የደቡብ ክልልና ሲዳማ ዞን ህዝብ በቅርብ ጊዜ በውስጡ የተከሰተውን የዘረኝነት፣ የጽንፈኝነት ተግባራትን በጽናት ኮንኖል። የወንጀል ተግባሩን የፈጸሙና ያስፈጸሙ ወገኖች እየተለቀሙ ለፍርድ በአጭር ጊዜ ውስጥ እንደሚቀርቡና የህግ በላይነት በክልላችን ያለማመንታት ማስከበሩ እንደሚቀጥል በቢሮ ስም ላረጋግጥላችሁ ፈልጋለሁ። የሃይማኖት ተቋማት ጉባኤ በሲዳማ ዞንና በዋሳ ከተማ ተገኝተው በዞኑና በከተማው በተፈጸሙ ወንጀሎች ጥቃት የደረሰባቸውን ሲቪሎች ያሉበትን ሁኔታ ተዘዋዝረው ጎብኝተዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን እናመሰግናለን። በቀጣዩ ዘገባ ደግሞ በዓለም አቀፍ ውል መሰረት የታገደውን ክለስተር ቦምብን በአሁኑ ወቅት የምትጠቀም ሀገር ሶሪያ ብቻ ናት ይላል አንድ አዲስ የወጣ ዘገባ። መሬት ላይ የሚቀበር ፈንጂና የክላስተር መሳሪያ ቁጥጥር አመታዊ ዘገባ ጄኔቫ ላይ ቀርቧል። የአሜሪካ ድምጿ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍሳሀዬ ታቀርባለች። ክላስተር መሳሪያን የሚቃወመው የክላስተር መሳሪያ ጥምረት የሶሪያ መንግስት እነዚህን በስብና ላይ ከፍተኛ ጉዳት የሚያደርሱትን መሳሪያዎች መጠቀሙን በፍጥነት እንዲያቆም ጥሪ አቅርቧል። የሶሪያ አጋር የሆነችው ሩሲያም አደገኛ መሳሪያዎቹን በመጠቀም ተግባር ተባባሪ ከመሆን እንድትቆጠብ ጥምረቱ ጠይቋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ስራ አስኪያጅ ሜሪ ዌርሃም እንደሚሉት አብዛኛው የክላስተር ቦምብ ጥቃት የተፈጸመው ኢድሊብ ላይ ነው። የሶሪያ ኃይሎች የመጨረሻውን በሽምቅ ተዋጊዎች ቁጥጥር ስር ያለውን ኢድሊብ ለማስመለስ ከባድ ውጊያ እያካሄዱ ናቸው። ሩሲያ ከጥቂት ዓመታት ወዲህ ሶሪያ በምታካሄደው ወታደራዊ እንቅስቃሴ ስትረዳት እንደቆየች ዌርሃም ለአሜሪካ ድምፅ ተናግረዋል። ሩሲያ በቀጥታ በጥቃቶቹ ባትሳተፍም እንኳን ይህን አስከፊ ተግባር እንዲፈጸም አስችላለች ይላሉ። የክላስተር መሳሪያዎች ሶሪያ ባለው የሩሲያ አየር ሰፈር ላይ በአውሮፕላኖች እንደሚጫኑ እናውቃለን። ሩሲያ የሶሪያን መንግስት በክላስተር መሳሪያ አጠቃቀም ላይ ረድታለች። ክላስተር መሳሪያ መጠቀማቸውን አልደበቁም። ነገር ግን የሶሪያ መንግስት ክላስተር መሳሪያን እንዲጠቀም ረድተናል አይሉም። ወርሃም እንደሚሉት አብዛኞቹ ሶሪያ ውስጥ ጥቅም ላይ የዋሉት የክላስተር መሳሪያዎች ባለፉት አስርተ ዓመታት ውስጥ ሶቪየት ህብረት ወይም ሩሲያ የተሰሩ ናቸው። በሌላ በኩል ግን የክላስተር መሳሪያ ጥምረት የመን ላይ ክላስተር መሳሪያ መጠቀም መቀጠሉን የሚያሳይ ማስረጃ አላገኘም። ይህም አዎንታዊ ክስተት መሆኑን የሰብአዊው መብት ተሟጋቹ ጥምረት ስራ አስኪያጅ ገልጸዋል። የመን ላይ በሳውዲ አረቢያ የሚመራው ጥምረት የክላስተር መሳሪያ መጠቀሙን የተመዘገበው እንደ አውሮፓውያን አቆጣጠር በሁለት ሺህ አስራ ሰባት ነበር ከሁለት ዓመታት በፊት ማለት ነው። ይህም በክላስተር ቦምብ ላይ ያለው ተቃውሞ እየሰረጸ መሆኑን የሚያሳይ ይመስለኛል። ክላስተር ቦምብን የማገዱ መልእክት የውሎ አባላት ባልሆኑ አገሮች ሳይቀር ተጽዕኖ እያሳደረ ነው። ወርሃም አያይዘውም ሳውዲ አሬቢያ ክላስተር ቦምብ አታመርትም፣ ነገር ግን ከዩናይትድ ስቴትስ፣ ብራዚል እና ብሪታንያ ታገኘዋለች ይላሉ። ዩናይትድ ስቴትስ ካለፈው ዓመት አንስቶ የክላስተር መሳሪያዎችን አላመረተችም ብለዋል። ወርሃም እስካሁን ባለው ጊዜ 106 ሀገሮች የክላስተር መሳሪያ መጠቀምን የሚቃወሙ ውል ፈርመዋል። ካልፈረሙት ሀገሮች መካከል ቻይና፣ ሩሲያ፣ ዩናይትድ ስቴትስ፣ ህንድ፣ ፓኪስታን፣ ኢራንና እስራኤል ይገኙባቸዋል። አዲሱ ዘገባ በገለጸው መሰረት ውሉን የፈረሙት ሀገሮች ከነበራቸው የክላስተር መሳሪያ ክምችት 99 ከመቶውን አጥፍተዋል። ወደ 1.5 ሚሊዮን የሚጠጋ የክላስተር መሳሪያ እና ከ178 ሚሊዮን በላይ ንዑስ መሳሪያዎች ወድመዋል ማለት ነው። ባለፈው ዓመት 149 ሰዎች የክላስተር ቦምብ ሰለባ መሆናቸውን አዲሱ ዘገባ መዝግቦ ከበፊቶቹ ዓመታት በጣም ቀንሷል ይላል። በክላስተር ቦምብ የሚጎዱት አብዛኞቹ ሲቪሎች እንጂ ወታደራዊ ኃይል አለመሆኑን አዲሱ ዘገባ ጠቁሟል። አድማጮች የምትከታተሉት በ25 በ22 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችንን በኤፍኤም አሀዱ ራዲዮ 94.3 ላይም ታገኛላችሁ። እንዲሁም በናይል ሰዓት። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አምስት መሆኑን ያመለክታል። በቀጥታ ወደ ሁለተኛው አጋማሽ ነው የምናመራው። አስተናጋጆቻችሁ አሉላ ከበደና ቆንጅ ይታየነን። ባህልና ማህበረሰብ፣ ባህልና ማህበረሰብ አዘጋጁ እዚሁ ጎን ቁጭ ብልሃል ስትገልጽ ታስተዋውቅ። እሺ ቆንጂት፣ ቀደም ብለን በመግቢያው ያንደኛውን እንግዳችንን ድምፅ አሰምተናል። በቅርቡ ነው ወዲህ ወደ አዲስ አበባ ተጉዘው በመጠነ ሰፊ የሙያ መስኮች ስልጠና አገልግሎቶችን ሰጥተው የተመለሱት ስማቸው በእንግሊዝኛው አጠራር ባህጽሮት ሲነበብ ተስፋ የሚል ድምፅ ይሰጣል ለወገናቸው ተስፋ መስጠት መፈለጋቸውን ለማመላከት የመረጡት መጠሪያ መሆኑን የገለጹልኝ መቶ ያህል የምህንድስና ፋኩልቲዎች 29 የመንግሥት ዩኒቨርሲቲዎች ለተማሪዎችና ለመምህራን ጭምር ልዩ ሥልጠናዎችን ሰጥተዋል። ከመሥራች አባላቱ ሁለቱን አነጋግረናል። ዶክተር ያዕቆብ አስታጥቄ በዩናይት ስቴትሱ ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ፕሮግራሞች ምክትል ፕሬዚዳንትና የኤሌክትሪክ ምህንድስና ትምህርት መምህር ሲሆኑ አቶ ሳምሶን ደምስ የተፈራ በዩናይት ስቴትስ የሠራተኛና ማኅበራዊ ጉዳይ ሚኒስቴር የኢንፎርሜሽን ቴክኖሎጂ ክፍል ኃላፊ ናቸው። የበጎ ፈቃድ አገልግሎት ጥናት ማኅበራቸው ተስፋ የውጭ ጉዳዮች ግንኙነትም ተጠሪ ናቸው። እነሆ እንግዲህ ይህንኑ ነው ሁለቱን ባለሙያዎች ያወያየሁበት። ባለፈው ሳምንት ባለፈው ሳምንት ቀደም ባለ ጊዜ ነው የመጀመሪያውን ክፍል አሰምተን ነበርና ከዚያ ነው የምንደረደረው። አቶ ሳምሶን፣ ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል። ይሄ በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሑፍ ከእንግሊዝኛ በግርድፍ ወደ አማርኛ መልሼ ነው የማነሳለሁ። እንዲህ ያለውን ስራ ስትሰሩ ተደጋጋሚ መሆኑን ሰነዶቹ ያሳያሉ። እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ ከዚህ ቀደም? የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? የዚህ ተጠቃሚ የሆኑት ምን ያህል ሰዎች የስልጠናውን እድል አገኙ? አመሰግናለው። ያሉላ ከዚህ ቀደምት ከጥቅምት ሁለት ሺ አስራ ስምንት ወደ ህዝብ ከወጣንበት ጊዜ ጀምሮ ህዳር ላይ የፓርላማው ኑስ ኮሚቴ አባላት ኢሞሽናል ኢንቴሊጀንስ አሰልጠነናል። ከዛ አንድ ሺ አራት መቶ ሀምሳ የሚሆኑ የፕሮጀክት ማኔጅመንት ተማሪዎች አሰልጥነናል። ይሄም መሰረታዊ የስራ አመራር ወይም ፋውንዴሽን ኦፍ ፕሮጀክት ማኔጅመንት የሚለው ነው። በዛ ብቻ አላመጣም። እነኚህ ተማሪዎች ቀጣይ አምስት ሳምንት የሚፈጅ ኦንላይን የሚካሄድ ስልጠናዎች ወስደው ጨርሰዋል። አሁን አሰልጠነናቸው የመጣኑት ደግሞ አንድ ሺህ አንድ መቶ ስልሳ የሚሆን የፕሮጀክት ማኔጅመንት ሰልጣኞች ናቸው። ለእነሱም አሁን የኦንላይን ትሬኒንጉን እንዲወስዱ በማመቻቸት ላይ እንገኛለን እና በዚህ በስራ አመራሩ ዙሪያ ያሉት ስልጠናዎች እነዚህ ናቸው። አቶ ሳምሶን፣ በኢትዮጵያ የትልልቅ ፕሮጀክቶች ውድቀት ቅድም የጠሩትን ሜቴክን ጨምሮ በሀገር ላይ ከፍተኛ ኪሳራ ያመጡበት ሲተቹ እንሰማለን። ይህ የስራ አመራር ትምህርት ባለመኖሩ ምን ጉድለት ነበረ? ስልጠናው በመኖሩ ምን ይለውጣል ብላችሁ ታስባላችሁ? ማለት የሚቻሉ ጭብጦች ካሉ እንግዲህ ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው፣ በኢትዮጵያ የመንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰርጾ እንዲገባ ትልቅ አስተዋጽኦ አድርጓል። አንተ የጠቀስካቸውን የብክነት፣ የሙስና የመሳሰሉትን ነገሮች አልፎ ሂዶ ለመቅረፍ በቀጣይነት ተከታታይ ስልጠናዎች መደረግ ይገባቸዋል። የመሰረተ ልማት የሚሰሩ መስሪያ ቤቶች በጠቅላላ የሚያወሩት ቋንቋ አንድ አይነት እንዲሆን ትልቅ ተጽዕኖ አድርጓል ይሄ ስልጠና። ያው በዓለም ላይ ያለው የፕሮጀክት ማኔጅመንት ወይም የመሰረታዊ ስራ አመራር ሳይንስ አንድ ነው እና ያንን ሰርጾ እንዲገባ የእኛ ስልጠና ትልቅ አስተዋጽኦ አድርጓል። በቀጣይነት ደግሞ በኦንላይንም እናደርጋቸውም፣ ተማሪዎቹንም ፈተና የማስፈተን የፕሮጀክት ማኔጅመንት ሰርቲፊኬሽን አለ ወደዛ የመውሰድ ሀሳብ ስላለን ተጽዕኖ ደረጃ በደረጃ ይሄዳል እዛ ለማለት ነው። መልካም፣ ወደ መሰረታችሁ እንመለስ። ቀደም ብሎ በውይይቱ እንዳነሳችሁት ሁለታችሁም ምናልባትም የሙያ አጋሮቻችሁም ጭምር በርከት ላለው አመታት በግልም ከሌሎች የሙያ አጋሮቻችሁ ጋር በመሆን መሰል ስራዎችን፣ ስልጠናዎችን ኢትዮጵያ የሄዳችሁ በየሙያ መስካችሁ ትሰጡ እንደነበረ ገልጣችኋል ነገር ግን ተስፋ በተባለው በዚህ ድርጅታችሁ እንደ አዲስ የተዋቀረ ምናልባትም ማሰራሩ ብዙዎችን ማሳተፍ በሚችል መልኩ ቀደም ብዬ በጠቀስኩት አርባ አርብ ባለሙያዎችን ጋብዛችሁ በምታደርጉት ውይይት ላይ ተመልክቻለሁ። የተለየ ስራ የጀመራችሁ ይመስላል። እንዴት ተጠነሰሰ? ተስፋ የተለያዩ የሙያ መስክ ባለሙያዎችን ወደ እናንተ ጋብዛችሁ ከእናንተ ጋር አብረው የሚሰሩበትን መንገድ ገለጻ የምታደርጉበትን ጨምራችሁ ብታስረዱን። አቶ ሳምሶን ከርሶ ልጀምርና ወደ ዶክተር ያዕቆብ ሄዳለሁ። እሺ፣ አመሰግናለሁኝ አሉላ። እንግዲህ ተስፋ የተመሰረተው አሁን ቦርድ ውስጥ ያለነው አምስት አባላቶች በየግል ላለፉት አስር ዓመታት በየዩኒቨርሲቲው እና በተለያዩ ቦታዎች እየሄድን በነፃ እናስተምር ነበር። የዶክተር አብይን ወደ ስልጣን መምጣት ተከትሎ ውጭ ለሚገኙ ኢትዮጵያውያን ባደረጉት ጥሪ መሰረት ይሄንን ተስፋ የሚለውን ድርጅት አሰባስበን ጀምረን አንተ እንደጠቀስከው አርብ አርብ ወደ ሰላሳ አንድ የሚሆኑ አርቦች ገለጻ ለህብረተሰቡ ስናደርግ ቆይተናል። በየደረጃውን በተለያየ ሙያ ላይ የሚገኙ ኢትዮጵያኖች አብረውን እየተቀናጁ እየገቡ እየጎለበት ይሄዷል። እና አሁን ሐምሌ ላይ ባደረግነው ጉዞ ከስልሳ በላይ የሚሆኑ ውጭ የሚኖሩ ኢትዮጵያውያኖች ተገኝተው በየዘርፋቸው አስተዋጽኦ አድርገዋል። እንግዲህ አመጣጡ ተስፋ ይሄ ነው እና እየሰፋና በመንግስት በኩልም ከተለያየ አቅጣጫ ሰዎችን ከማስተናገድ በአንድ በኩል በሚመጣው አቅጣጫ እየሄደ ነው እና በርካታ የትብብር ሰነዶች ተፈራርመናል። እና እነሱን ወደ በኋላ ላይ እገልጽልሃለሁ፣ ከየት ከየት መስሪያ ቤቶች እንደተፈራረመ ነው። መልካም ዶክተር ያቆብ እርሶም ተስፋ በአባልነት ይሳተፋሉ። በተለይ ከትምህርት ጋር ከምህንድስና ትምህርት ጋር ወጣቶች የተለየ እድል የሰጠ ይህን በጣም በቀላሉ ብዙ ነገሮች መማር የሚችሉበት ላቦራቶሪያቸውን ቤታቸው የሚወስዱበት ስልጠና ለረጅም ዓመት ሰርተዋል። እስኪ እርስዎም በተስፋ ውስጥ እየተሳተፉ ያሉበትን መንገድ ደግሞ ባጭሩ ይንገሩን። በጣም ጥሩ አመሰግናለሁ። ላ ልክ አቶ ሳምሶን እንደ ተናገረው እኔ የተስፋ መስራት ለመሆን የተሳተፍኩት አቶ ሳምሶን ነው ከዶክተር ደረጀ ጋር ያገናኘኝና ሀሳባቸውና ወደፊት መስራት ያሰቡትን ሲነግሩኝ በግለሰብ ደረጃ ምሰራውን ስራ ጋር ተመሳሳይ ስለሆነ እና ምሰራውን ስራ ለማጠናከር እንደሚጠቅመኝ ስላወቅኩኝ በደስታ ነው ጆን ያረኩት የአርባ አርብኑን ስብሰባ ብዙውንቱን ተሳትፍ ያለው በጣም ጥሩ የሆነ ስብሰባ ነው የምናደርገው። ከዛ አብሮ መስራት እዚህ ሀገር ስትሬንት ኢን ናምበርስ የሚሉት አለ። አብሮ በመስራት ትልቅ ስራ መስራት ስለምንችል በፊት የጀመርኩትን ስራ በግለሰብ ደረጃ ከምሰራ፣ ከእነሱ ጋር አብሬ ብሰራ ለሁሉም ነገር ይጠቅማል በማለት አብሬ መስራት በመጀመሪያ በጣም ደስ ብሎኛል። እንዳልኩም ይሄንን ፕሮጀክት አስር አመት ቢፈጀው አምስት ዩኒቨርሲቲዎች ላይ ብቻ ነበር ይሄ ቴክኖሎጂ እየተስፋፋ፣ አሁን ግን በተስፋ አማካኝነት ከሚኒስትሪ የሳይንስ ና ኤዲኬሽን በጣም ጥሩ እርዳታ አግኝተን ማስተባበር አግኝተን በአንድ አመት ውስጥ ከአምስት ዩኒቨርሲቲ ወደ ሀያ ዘጠኝ ዩኒቨርሲቲ ይህን ቴክኖሎጂ በማስፋፋት በጣም ደስ ብሎኛል። እና ተስፋ ልክ ስሙ እንደሚናገረው ያለንን ተስፋ ለማስፋት ስለሆነ ያሰብ ነው ይህንን ተስፋ ኦርጋናይዜሽን ጆይን ማድረጌ በጣም ተደስቻለሁ። ስራውም ለመቀጠል ዝግጁ ነን። መልካም። እስኪ ከተስፋም አለፍ ብዬ ልጠይቅ። አሁን ደግሞ በተለየ መልኩ በተደራጀ ሌሎችንም ማሳተፍ በሚችል ማህበር አቋቋማችሁ በተስፋ ውስጥ ይህን ስራ እየሰራችሁ ነው። ይህን ያህል ጊዜን ጉልበትን የሚጠይቅ አንዴ ከተጀመረም ረዥም ጊዜ ሊወስድ የሚችል ስራ በቋሚነት እንዴት ልትጀምሩ ቻላችሁ? ምንድን ነው የየግል መነሳሳታችሁ መሰረቱ? አቶ ሳምሶን እርሶ ሊጀምሩ ይችላሉ። እሺ እያንዳንዳችን እንግዲህ በጋራ ያለንትን የሀገር መውደድ እና ለሀገራችን ባለን ፍቅር የተነሳ ነው። ሁላችንም ከተለያየ ዘርፍን ብንነሳ መልሶ የመስጠትና ነው ያስተማረንን ሕዝብ መልሰን እንዴት አድርገን ነው የምንረዳው የምናግዘው በሚለው ነው። እና በዚህ ጉዟችን ላይ ከኛ ብቻ ሳይሆን ከዛም ብዙ እየተማረን የምንመጣበትን ሂደት አይተናል። እና ኢትዮጵያ ውስጥ በተለያዩ ዘርፎች በጣም ብዙ ክህሎት ያላቸው ኢትዮጵያኖች አሉ። የመማማሪያ መድረክ ሆኖ ስላገኘ ነው እኛ በህይወታችንም ላይ በስራችንም ላይ ትልቅ እውቀት እያጎለበትን የመጣ ነው እና ያነሳሳን ዋናው አላማ ይሄ ነው። በእኔ በኩል አቶ ሳምሶን ያለውን እንዳለ ሆኖ በራሴ የጋሽ ሙላቱ አስታጥቄ የዶክተር ሙላቱ አስታጥቄ ታናሽ ወንድም እንደመሆኔ ድሮ ኢትዮጵያ ሳድግ ጋሽ ሙላቱን በቴሌቪዥን ሳየው እንዴት ሙዚቃን እንደቀየረ እንደገና ስንት አመት ውጭ ሀገር ተምሮ ውጭ አገር መስራት መኖር ሲችል አገሬን ልርዳ ለአገሬ የምንለውጥ አመጣለሁ ብሎ አገሩ ተመልሶ ያን ስራ ሲሰራ እያየው ከአባቴ ጋር አልፎ አልፎ ስንወያይ ምንድለኛ ላየህ ታላቅ ወንድምህ ውጭ ሀገር ሄዶ መቅረት ሲችል ተመልሶ መጥቶ አገሩ ላይ ለውጥ እያመጣ ነው። አንተም እንግዲህ አንድ ቀን ትሄዳለ። ስለዚህ ወደፊት አገርን አትርሳ እያለ መክሮኝ ስለነበረ ከስንት ዓመት በኋላ ትምህርቴን ጨርሼ ይህንን ስራ ለመጀመር የተገፋፋሁት አንደኛም ያው የታላቅ ወንድሜን መመከተል ነው፣ ሁለተኛም ደግሞ ባለኝ አቅም በኢንጂነሪንግ ላይ ምን አስተዋጽኦ ማድረግ ይችላለሁ በማለት በዛ በመነሳሳት ይህን ለመስራት ለዚህ ነው የጀመርኩት። መልካም ይሄ መነሳሳታችሁ በስራችሁ ብቻ በምታደርጉት እኩል ሌሎችንም በመሰል ስራ እንዲሳተፉ መሰል አርአያነቱን እንዲወስዱ ይረዳል በሚል ነው ያነሳውላችሁ። ምናልባትም እንዲህ ያለ የበጎ ፍቃድ ስራ ሲሰራ የሚቀበሉትንም መልካም ተሳታፊ እንዲሆን ይጠይቃልና ምን ይመስል ነበር አቀባበሉ እስካሁን በሰራችኋቸው ስራዎች ውስጥ እንዲታለፉ የምትፈልጓቸው የተሻለ መንገድ ምናልባትም የበለጠ ውጤታማ ሊያደርጓችሁ የሚችሉ ከዶክተር ያዕቆብ ልጀምርና አሁን ደግሞ ወደ አቶ ሳምሶን እመለሳለሁ። ገርስጥል እንግዲህ ልክ ይህን ስራ ስንጀምር ሁሉ ነገር ቀላል ነው ማለት አይደለም። እንዳልከውም አገራችን አሜሪካ እየኖርን ወደ ኢትዮጵያ እየተመላለስን ስራ ስንሰራ አልፎ አልፎ ያው ችግር ይገጥማል። በተለይ እኔ ቴክኖሎጂውን ለማስገባት ጉምሩክ ላይ ብዙ ችግር ገጥሞን ነበር። አንዳንዴ እርዳታ ያመጣነው ዕቃ እስከ ስድስት ወር፣ ሰባት ወር ድረስ ፈጅቷል ከጉምሩክ አድርጎ ለማውጣት እና ብዙ ችግር ገጥሞናል። ነገር ግን እንዳልከውም ምንድን ነው አላማችን ብለን ስናይ አላማችን እኛ የእኛ ዜጎችን ትልቅ አስተዋጽኦ በማድረግ እነሱን ለመርዳት ስላሰብን ምንም አይነት ችግር ቢገጥመን ለመዝዳት ዝግጁነታችን በማሳየት ነው፣ እስከ ዛሬም የቆየ ነው። እኔ በራሴ ኢትዮጵያ በየ ዩኒቨርሲቲዎች ብዙ ህጄ ተወያይ ቻሉ ከልጆቹ ጋር እና ልክ አንተ እንደ ጠየከኝ ዶክተር ያዕቆብ ለምድን ነው የሚያነሳሳ ሲሉኝ፣ እኔ እግዜር አድሎኝ ውጭ ሀገር ሄጀ ትምህርት ተማርኩ። ሌላ ሰው እኔ እንደ ማድርገ ቢመጣ ና ቢያሳይኝ ስለምደሰት እኔ ራሴን በእናንተ ቦታ አድርጌ ነው የማየው እና በዛ ስለሆነ እንዲያውም የምሰራው ስራ በቂ አይመስለኝ ብዙ ለመስራት እመኛለው ታውቃለህ ያው ህይወት አለ መኖሪያ አለ ምን አለ እና ለምንድን ነው የምትቀጥሎ ሲሉኝ እኔ ሞርጋን ስቴት ምሰራው ስራ ያው ኑሮን ያኖርልኛል ያው ቤተሰቤን ያስተዳድርልኛል ኢትዮጵያ ግን የተመላለስኩ ምሰራው ስራ አባቴ መከረኝ ምክር አለ የአባቴ ፕሮሚስ ስላለ ያንን መጠበቅ አለብኝ በዛ ላይ ደግሞ ሀገር ኢትዮጵያ አሳድጋዜ ያደረሰችኝ ስለሆነ እንዲያውም ከስራዬ እኩል የመንፈስ እርካታ የሚሰጠኝ ይሄ ስራ ስለሆነ ለዚህ ነው የምቀጥለው ብዬ ሁሌ እሱን ነው እና መጨረሻ መመክራቸው ምክር ምንድን ነው እኩኝ እናንተ ደግሞ ባላችሁ አቅም ከእናንተ በታች ያለውን ሰው ሃይ ስኩልም ተማሪ ሆነ ኤሌሜንታሪ ስኩልም ተማሪ ከሆነ በትርፍ ጊዜያችሁ እየሄዳችሁ አግዙ፣ ተረዳዱ እና ዋናው ሀሳቡ የተሻለ ሰው መርዳት ሲችል ያደሞ ሰው ባለው አቅም ከታች ያለውን ሰው ከረዳ ብዙ ሰው መጠቀም ይችላልና፣ ለዚህ ነው ይህን ስራ እስከ ዛሬም የገፋንበት ወደፊት የምንገፋበት። መልካም አመሰግናለሁ። አቶ ሳምሶን፣ በስራ ሂደት ውስጥ የገጠሙ ምንድን ነው እንደው ጎልተው የሚታዩት ፈተና አቀባበል ውስጥ ምን ይመስል ነበረ? ስልጠናውም የሚቀበሉትም ሆነ በመንግስት ባለስልጣናት እንደ ችግር የማየው ነገር ቢኖር ቅቡልነት የማግኘት እንደ አዲስ ጅምርም ስለሆነ ሰርተን ውጤት ተኮር የሆነ ነገር እስከምናሳይ ድረስ የነበሩት የመጠራጠር ስሜቶች በፈለግነው ፍጥነት ነገሮች አለመሄዳቸው አጀማመሩ ላይ ትንሽ እንደ ችግር ቢቆጠር ከዛ በኋላ ግን ውጤቶቹ እየታዩ ሲመጡ የእኛም የጀመርንበት ዓላማ ክፍት ሲሆን በጣም ጥሩ በሆነ መንገድ ሂዷል እና እስከዚህም ፈተና ብዬም አልጠቅሳቸውም እና ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ ይህችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን፣ የሚለው አላማ ትልቁ ሆኖ ስላየ ነው። ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል። ቅቡልነት ወዲያው የማግኘቱ ነገር ያው ተስፋ ሊያስቆርጥ ይችላል። ነገር ግን እዚህ ደርሰናል። አሁን አቶ ሳምሶን ከሀምሌ ወሩ ዝግጅት የሚቀጥል ሌላ ዝግጅት ይኖራቸው ይሆን? በውጥን ያሉ ሌሎችም ካሉ እንዲሁ ጨምረው ቢያስረዱን። አዎ፣ አሁን በነሐሴ ወር መጨረሻ ላይ የተስፋ የሕክምና ቡድን አባላት ከኢትዮጵያ ልብ ማዕከል ጋር በመተባበር የቀዶ ጥገና ስራዎች ይሰራሉ፣ የልምድ ልውጦች ያካሄዳሉ። በቀጣይነት ደግሞ በአሰላና በደብረ ብርሃን ዩኒቨርሲቲ የሜዲካል ፋክልቲዎች የአቅም ግንባታ ስራዎች ያካሄዳሉ። ተያይዞውም የጀመርናቸው የፈረምናቸው የትብብር ሰነዶች አሉ ከአዲስ አበባ የዳያስፖራ አሶሲሽን ጋር ከኢትዮጵያ ልብ ማዕከል ጋር ከቴሌኮሙኒኬሽን የክህሎት ማዕከል ወይም ሴንትር ኦፍ ኤክሰለንስ ጋር ከኢትዮጵያ አየር መንገድ አቪዬሽን አካዳሚ ጋር እንደዚሁ የትብብር ሰነዶች ተፈራርመናል። የተስፋ የኢንፎርሜሽን ቴክኖሎጂ ቲም ደግሞ ለኢትዮጵያ ዳያስፖራ ኤጀንሲ ዴታቤዝ በመስራት ላይ ይገኛል። አሁን መንገዱ ተጀምሯል። ጎማው እየተሽከረከረ ነው። ሌሎች የእናንተን መንገድ የሚከተሉ ከእናንተም ጋር ተባብረው ሊሰሩ የሚመጡ አርባ አርብ ዝግጅታችሁ ላይ እንዳደረጋችሁት እና እንደምትጋብዟቸው ዶክተር ያዕቆብ አስታጥቄ በሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ፕሮግራሞች ምክትል ፕሬዚዳንት፣ አቶ ሳምሶን እንደምስሌ ተፈራ የተፈራ የዩናይት ስቴትስ መንግስት አይቲ ባለሙያ ና የክፍል ኃላፊ ስለ ሰጣችሁኝ ቃለምልልስ ለጊዜያቸው አመሰግናለሁ። በእግዚር እናመሰግናለን። እንግዶችን እናመሰግናለን። እኛም በጣም አሉላ ዶክተር ያዕቆብ አስታጥቄ አርአያ የሆኑኝ፣ ያነቃቁኝ፣ ያበረታቱኝ ታላቅ ወንድሜ አንተ ነው የምንለው። እንደውም ሙላቱ አስታጥቄ ነው ብለዋል። የሙዚቃውን ቀማሪ ሙላቱ አስታጥቄ ነው ብለዋል። ልክ ነው። እንግዲህ ወደ ኋላ ላይ ጊዜ ካገኘን አንድ የሙላቱ አስታጥቄን ሙዚቃ ለአድማጮች እንጋብዝ ይሆን? ግሩም ነው። ቆንጅት፣ እንዲያውም አንድ በጣም ተወዳጅ ዜማ ድምፃዊ ቴዎድሮስ ታደሰ የሚጫወተው ምንሆና የሚለውን አሰናድቻለሁ። ሌላ ቅንብራችን ካልቀደመ በሱ ነው የምንሰናበተው። መልካም። አዎ፣ ሙዚቃው ጀምሯል። ጥሩ እናመሰግናለን። ግሩም ምርጫ ነው አሉላ። ቆንጅታ ትክክል ነው። በጣም ተወዳጅ ዜማ ነው። አሁን የመጨረሻውን ቅንብር እናስከትል። የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰሎሞን አባተ። አፍሪካና ቴክኖሎጂ ባለፉ ቅርብ ሳምንታት ፓሪስ ላይ የተካሄደ ጉባኤ የአፍሪካን የቴክኖሎጂ ዕድገትና ዕጣ ፈንታ አንስቶ መክሯል። አፍሮባይትስና ቪቫቴክ የሚባሉ ኩባንያዎች ኃላፊዎችና የመረጃ ቴክኖሎጂው ዓለም ባለሙያዎች አፍሪካን የገበያው ጎዳና ማድረግ በሚቻልባቸው ሁኔታዎችና ዛሬ እየታዩ ባሉ መሰናክሎች ላይም ተነጋግረዋል። በኒውዮርኩ የአክሲዮን ገበያ ላይ ተፎካካሪነቱ እየጎላ የመጣውን በአፍሪካ የመጀመሪያውን ግዙፍ የግብይት ሥርዓት ጁሚያን ጨምሮ ለንግዶቻቸው ማስጀመሪያና ማስፋፊያ ሊያውሉት የሚችሉትን ጥሪትም የሚያስገኙባቸውን ሁኔታዎች አንስተው መወያየታቸውን ፓሪስ የሚገኘው ሪፖርተራችን ኒኮ ፒኞ ዘግቧል። ለነገሩ አፍሪካውያኑ የመረጃ ቴክኖሎጂ ግንኙነቶችና ግብይት ጀማሪ ኩባንያዎች በጥሩ ሁኔታ ላይ እንደሚገኙና ጥሩ ድጋፍም እያሰባሰቡ መሆናቸውን ባለፈው የአውሮፓ ዓመት የተቋቋመው ፓርቴክ አፍሪካ የሚባለው የሽርክና ድርጅት አመልክተዋል። በ19 የአፍሪካ ሀገሮች ውስጥ ያሉ 146 ጀማሪ ኩባንያዎች አንድ ነጥብ አንድ ስድስት ቢሊዮን ዶላር ለመነሻ ጥሪታቸው ማሰባሰብ ችለዋል። ከዚህ ውስጥ የአንበሳውን ድርሻ የያዙት የኬንያ የናይጄሪያና የደቡብ አፍሪካ ዲጂታል ሥራ ፈጣሪዎች ግብፅን ከኋላቸው አስከትለው ሰባ ስምንት ከመቶውን የስታርታፕ ካፒታል ተቀራምተዋል። ይሁን እንጂ በእንግሊዝኛ ተናጋሪዋና በፈረንሳይኛ ተናጋሪቱ አፍሪካ መካከል የጎላ ልዩነት እንዳለ ይታያል። ከፈረንሳዩ ክፍል ቀዳሚቱ ተጠቃሚ ነች የምትባለው የሴኔጋል ሥራ ፈጣሪዎች ከገቡባቸው አራት ውሎች ያገኙት ሀያ ሁለት ሚሊዮን ዶላር ነው። ፈረንሳይኛ ተናጋሪዎቹ አፍሪካውያን ከእንግሊዝኛ ተናጋሪዎቹ ጋር ሲነጻጸሩ ፈረንሳዮቹ የሚንቀሳቀሱት በትናንሽ ገበያዎች ላይ ነው፣ ጥሪትና ምክርም ያጥራቸዋል። በፈረንሳይኛ ተናጋሪ አፍሪካውያን ዘንድ ያለው ችግር በንግዳቸው የተሳካላቸው መለስ ብለው እኩዮቻቸውን፣ አቻዎቻቸውን አያግዙም። እንዲህ አይነቱ ሀሳብ አለመታደል ሆነና በተፈጥሯችን ያለ አይመስለኝም። በእንግሊዝኛ ተናጋሪው ዓለም እኮ አንዳች ስራ ወይም ንግድ መጀመር የሚፈልግ ከእርሱ የቀደሙትን ስራ የተሳካላቸውን ምክርና ሀሳብ የመጠየቁ ነገር የተለመደ ነው። ስለዚህ ችግሩ የገንዘብ ብቻ አይደለም። ሚሪያም ዲዮፕ በሴኔጎሉ ኦሬንጅ ዲጂታል ቬንቸርስ ኩባንያ ነዋይ አፍሳሽ ናቸው። አፍሪካ በፈጣን ሁኔታ እያደገ ካለው የሕዝቧ ቁጥርና ሞባይል ይቅደም ከሚለው አስተሳሰብ ጋር ለሽርክናው የቴክኖሎጂ ገበያ ትልቋና ተስፋ ሰጪም መስክ መሆኗ እየተነገረላት ነው። ለዚህ እኮ ነው በፓሪሱ አፍሮባይትስ 2019 ጉባኤ ላይ ጉግልን፣ ፌስቡክንና ፔይፓልን የመሳሰሉ የመረጃ ቴክኖሎጂው ዓለም መሪ ኩባንያዎች የተገኙትና በንቃትም የተሳተፉት ኒኮ የአፍሮባይትስ ዋና ሥራ አስፈጻሚ አሚን ዩሱፍን አነጋግሮ ነበር። በዓለም ዙሪያ ሰዎች የአፍሪካን ዘመነኛ ቴክኖሎጂ ይዞታ እንደ ትንግርት እንዲያዩት አንፈልግም። መደመጥ እንፈልጋለን። በተራቀቀው ሰው ሰራሽ አእምሮ፣ ወይም ኤአይን በመሳሰሉ መስኮች ላይ መነጋገር እንፈልጋለን። ሲሊኮን ቫሊ ውስጥ እየተከናወኑ ባሉ አይነት ተግባራት ላይም መሰማራት እንፈልጋለን። ምክንያቱም ተጽዕኖ አላቸው። በእኛ በኩል ደግሞ በእነዚያ ጉዳዮችና በዚያ ደረጃ ለመነጋገር የሚያስችሉን በቴክኖሎጂውም ዘርፍ ያሉ ብሩህ አእምሮች አሉን። በሌላው ስፍራ የቴክኖሎጂው ዓለም በወንዶች የተጨናነቀ ነው። በአፍሪካ የሚታየው ግን የዚያ ተገላቢጦሽ ነው። የዘመናዊውን የተራቀቀ ቴክኖሎጂ ኢንዱስትሪ እየመሩ ያሉት ሴቶች መሆናቸውን ላለፉት አስር ዓመታት አፍሪካ ውስጥ አዳዲሶቹ የቴክኖሎጂ ኩባንያዎች የሚፈጠሩበትን ሁኔታ ለማመቻቸት መሠረታቸውን ለማጠናከርና የመንቀሳቀሻ ገንዘብም እንዲያገኙ ለማድረግ ሲሰራ የቆየው ቪሲ ፎር አፍሪካ የሚባለው ድርጅት ዋና ሥራ አስፈጻሚ ቤን ዋይት ይናገራሉ። አድማጮች ሳይንስና ቴክኖሎጂ ነበር የተከታተላችሁት። ይሄ ፕሮግራም በሚቀጥለው ሳምንት ተከታዩን እናቀርባለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድ ናችሁ አሉላ ከበደ ና ቆንጅታየነን። ያቀናበረው ንጉሱ ታምሬ ከተተኪው የስርጭት መሀንዲስ ና ከዋና አዘጋጇ ትዝታ በላቸው ደግሞም ከባልደረቦቻችን ከተቀሩት ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።